የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን፣ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሐሙስ ጥር 20 2013 ዓ ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራ በሀገሪቱ ለሚከሰተው የዜጎች መፈናቀልና በዘር ላይ የተመሰረቱ ጥቃቶች አንዱ ምክንያት በክልላዊ መሪዎች መካከል ያለው ልዩነትና ጤናማነት የጎደለው ግንኙነት ነው ማለታቸው ተገለጸ። ቤኒሻንጉል ውስጥ መንግስት ኦነግ ሸኔ የሚላቸውን ሸማቂዎችና ሌሎችንም ታጣቂዎች በመደገፍ ተጠርጥረው በሺዎች የሚቆጠሩ ለወራትና ለዓመታት ታስረው ከነበሩት ከስድስት መቶ በላይ የሚሆኑት ዛሬ በዋስ መለቀቃቸው ታወቀ። ሚዲያ በቀጣዩ የኢትዮጵያ ምርጫ ስለሚኖረው ሚና የተደረገ ውይይት የሚሉትና ሌሎችም ቅንብሮች ይኖሩናል። ማስቀጠል የሚያስችል ውጤታ ማቆምነት መፍጠር ይኖርባቸው። የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራ ከተናገሩት የተወሰደ ነው። በአብይ ርዕሳችን ይቀርባል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳቸው አዳኝ ፍሳዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን ጽዮን ግርማ የምሽቱን ዜና ታሰማናለች። እንደምናመሻችሁ አድማጮች የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። ኮቪድ-19 መጀመሪያ የታየባት የቻይናዋ ውሃን ከተማ ምርምር ለማድረግ የሄዱ የዓለም አቀፍ የጤና ድርጅት ባለሙያዎች ለሁለት ሳምንታት ተቀምጠውበት ከነበረው ለይቶ ማቆያ ሆቴላቸው ዛሬ ወጡ። እነዚህ የዓለም አቀፍ ቡድኖች ዛሬ ከሰዓት በኋላ ከነበሩበት ሆቴል በአውቶብስ ተሳፍረው ሲወጡም ታይተዋል። የኮሮና ቫይረስ መነሻን ምክንያት ለማወቅ ምርምር እንዲደረግ ይቀርብ የነበረውን ጥያቄ ቻይና ለረዥም ወራት ስትከላከል ቆይታ የነበረ ሲሆን በመጨረሻም ፈቃዷን ሰጥታለች። ቡድኑ ከዚህ በኋላ በሚኖረው ቆይታ ከምርምር ማዕከል ተቋማት፣ ከሆስፒታሎች፣ ከገበያ ቦታና ቫይረሱ ተነስቶበታል ከሚባለው አካባቢ የሚገኙ ሰዎችን በማነጋገር ብዙ ሳምንታትን ያሳልፋሉ። تبلو المتجمد وعلى የደብሊዩ ኤችኦ ከፍተኛ የአስቸኳይ ጊዜ ኃላፊ ማይክ ራያን ስለዚሁ የምርመራ ቡድን በዚህ ወር መጀመሪያ ላይ ሲናገሩ ቫይረሱ ከተነሳበት ቦታ ምርምር ማድረግ የተፈለገው ዓለምን ከቀጣይ ቀውስ ለማዳን የሚያስፈልገንን ምላሽ ለማግኘት እንጂ ማንንም ተጠያቂ ለማድረግ አይደለም ብለዋል። የኖቬል ኮሮና ቫይረስ በአውሮፓውያን የቀን አቆጣጠር በ2019 ዓ ም ላይ ውሃን ከተማ ውስጥ ከተገኘ በኋላ በኋላ እስካሁን አንድ መቶ ሚሊዮን ሰዎች በቫይረሱ ተይዘዋል። ሁለት ነጥብ አንድ ሚሊዮን ሰዎች ደግሞ ሕይወታቸውን አጥተዋል። አንድ መቶ የዓለም ሀገራት ቫይረሱ በምን ምክንያት ዓለምን ሊያዳርስ እንደቻለ በገለልተኛ አካላት እንዲጣራ ሲወተውቱ የቆዩ ሲሆን አብዛኞቹ መንግስታት ቻይና ቫይረሱን እንዳይስፋፋ ተገቢውን ቁጥጥር አላደረገችም በሚል እየወነጀሏት ይገኛሉ። ይህ በእንዲህ እንዳለ ኮቪድ 19 ለመከላከል የበለጸጉት ጸረ ኮቪድ ክትባቶች ተደራሽነት ላይ አገራት አሁንም ስጋታቸውን እየገለጹ ነው። የአፍሪካ ባለስልጣናት በዚህ አመት ውስጥ አህጉሪቱ በመቶ ሚሊዮን የሚቆጠሩ ክትባቶችን ለማግኘት ተግተው እየሰሩ መሆናቸውን በመግለጽ ይህንን ቫይረስ ለመዋጋትም በጋራ መቆም እንዳለባቸው እያሳሰቡ ነው። ቫይረሱ ባለፈው አመት የካቲት ወር አፍሪካ ከደረሰበት ጊዜ ጀምሮ እስካሁን ሶስት ነጥብ አራት ሚሊዮን አፍሪካውያን በቫይረሱ ተይዘዋል። የአፍሪካ የበሽታዎች መቆጣጠሪያ ማዕከል ኃላፊ ዶክተር ጆን ኒንጋ ሶንግ እስካሁን በአፍሪካ ለሰላሳ ሚሊዮን ሰዎች ምርመራ ተደርጓል ብለዋል። ከነዚህ ውስጥ አሁን ከፍተኛ የቫይረሱ ተያያዦች የተገኙባት ደቡብ አፍሪካን ጨምሮ አስር የአፍሪካ ሀገራት ምርመራ አካሂደዋል። ኢትዮጵያ፣ ናይጄሪያ፣ ኬንያ፣ ዛምቢያ እና ኡጋንዳ አብዛኛውን ምርመራ ካደረጉት ሀገራት መካከል ይጠቀሳሉ። ወደ አምስት መቶ የሚጠጉ የምርመራ ማዕከላት በአህጉሪቱ እንደሚገኙና ሞሮኮ፣ ግብጽ፣ ሲሸልስና ጊኒ በአጠቃላይ አራት የአፍሪካ ሀገራት ጸረ ኮቪድ ክትባት መስጠት እንደጀመሩ የተናገሩት ዶክተር ጆን ነገር ግን እነዚህ ጥረቶች በፍጹም በቂ አይደሉም ብለዋል። በጣም ብዙ መሰራት የሚገባቸው ስራዎች አሉ ሲሉም አክለዋል። ከዚሁ የጸረ ኮቪድ ክትባት ዜና ጋር በተያያዘ የጃፓን መንግስት ቃል አቀባይ ካታሱኖቡ ካቶ ለጋዜጠኞች ሲናገሩ ክትባቱን አገር ውስጥ እንድናበለጽግ መደረጉ በጣም አስፈላጊ ነው ብለዋል። ምክንያቱም አስትራዚንካ ለጃፓን ከዘጠና ሚሊዮን በላይ ክትባቶችን ያመርታል ተብሏል። ኃላፊው አያይዘው ሌሎች ሀገሮች እንደተደረገው ሁሉ ጃፓን ውስጥም ክትባቱ ቅድሚያ የሚሰጠው ቫይረሱን ፊት ለፊት ፊት ሆነው በመጋፈጥ ላይ ለሚገኙ የጤና ባለሙያዎች ነው ብለዋል። ጃፓን በአስትራዚንካና በኦክስፎርድ ከሚመረተው ክትባት 120 ሚሊዮን ለመግዛት ጥያቄ አቅርባለች። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ከጤና ጉዳይ ጋር በተያያዘ አዳዲስ ውሳኔዎችን የያዘ ሰነድ ዛሬ ፈረሙ። በሰነዱ ላይ በኮቪድ-19 ወረርሽኝ ምክንያት የጤና መድን ዋስትናቸውን ላጡ ሰዎች የሚጠቅም ውሳኔ ይገኝበታል። ተመጣጣኝ የሆነ የኢንሹራንስ ፖሊሲ ወይም ኦባማ ኬር እየተባለ የሚጠራውን እና ለሶስት ወራት ልዩ ምዝገባ የሚፈቅደውን ፕሮግራም የያዘውን ሰነድ ነው ፕሬዚዳንት ባይደን የፈረሙት በዩናይትድ ዩናይትድ ስቴትስ አራት መቶ ሀያ ዘጠኝ ሺህ ሰዎች በኮቪድ አስራ ዘጠኝ ምክንያት ህይወታቸውን አጥተዋል። የተባበሩት መንግስታት የስደተኞች ኤጀንሲ ዩኤንኤችሲአር ህይወታቸውን ለማትረፍ የሜዲተራኒያን ባህርን ለመሻገር ለሚሞክሩ አፍሪካውያን ስደተኞች የሚውል አንድ መቶ ሚሊዮን ዶላር እርዳታ ጠይቀዋል። የቪኦኤ ዘጋቢ ሊሳሽ ላይን ከጄኔቫ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። በአፍሪካ የሳህል ቀጠናው በተባባሰው ግጭትና በምስራቅ አፍሪካ አዲስ እየተከሰተ ባለው መፈናቀል የተነሳ በርካታ ሰዎች የሳራን በረሃ አቋርጠው እየተሰደዱ ነው። አብዛኞቹ በረሃውን ከተሻገሩ በኋላ ከባህር ማዶ ወዳለችው ጣሊያን በመሻገር ጥገኝነት ለመጠየቅ ያስባሉ። ታዲያ ያን ሲያደርጉ ከፊታቸው ያለውን ባህር ለማቋረጥ አደገኛ ለሆነው የውኃ ላይ ጉዞ ይጋለጣሉ። የተባበሩት መንግስታት የስደተኞች ኤጀንሲ ዩኤንኤችሲአር እንዳስታወቀው እንደ አውሮፓ አቆጣጠር 2020 ውስጥ ብቻ 1064 የሚሆኑ ሰዎች በሜዲትራኒያን ባህር ውስጥ ሰጥመው ሞተዋል። የስደተኞቹ ኤጀንሲ ልዩ መልዕክተኛ ቪንሰንት ኮቸቴል እንዲህ ብለዋል። በስደት ጉዟቸው ወቅት ተደጋጋሚ የሆነ አስገድዶ የመደፈር ጥቃት የተፈጸመባቸው መሆኑን ሰምተናል። ስለዚህ ለተለያዩ የጉልበትና የወሲብ ብዝበዛዎች እንዲሁም ተገድዶ ለመደፈር ጥቃትና ግድያዎች ጭምር የተጋለጡ ናቸው። አንዳንድ ሰዎች ደግሞ ያለምንም ተመልካች ያለ ውሃና ምግብ በየበረሃው ይጣላሉ። ስደተኞቹ ለሚገኙባቸው ሃያ አምስት አገሮች አንድ መቶ ሚሊዮን ዶላር እንደሚያስፈልግ የተናገሩት ኮቸለት ስደተኞቹ ለሁለቱ ጥገኝነት በጠየቁባቸው አገሮች ብቻ ሳይሆን በያሉበት ቦታ ሁሉ እርዳታ እንዲደርሳቸው መደረግ እንደሚኖርበት አሳስበዋል። ታሳቢው እርዳታ ቤተሰቦችን ማገናኘት፣ በትምህርትና ዓለም አቀፋዊ መብቶቻቸው እንዲከበሩ ማድረግን ሁሉ እንደሚያጠቃልልም ተናግረዋል። ዘጋቢዎቻችንን እናመሰግናለን። በሊባኖስ የኮሮና ቫይረስ ስርጭትን ለመግታት የወጣው ቤት ውስጥ የመቀመጥና እንቅስቃሴን የመገደብ መመሪያ ዕለታዊ የምጣኔ ሀብት ገበያችንን ይቀንስብናል በሚል በተቆጡ ነዋሪዎችና በጸጥታ ኃይሎች መካከል በተፈጠረ ግጭት ትሪፖሊ ውስጥ አንድ ሰው ተገደለ። ኦማር ጣይብ የተባለ የሰላሳ ዓመት ወጣት በጥይት ተመቶ መገደሉን ሆስፒታል ውስጥ ሕክምና ሲሰጡት የነበሩት ምንጮች ገልጸዋል። የዓይን እማኞች እንደተናገሩት ብዛት ያላቸው ተቃዋሚዎች በሰሜኒቱ የአገሪቱ ክፍል የሚገኘውን የመንግስት ህንጻ በመውረር ተቃውሞ ሲያሰሙ የቆዩ ሲሆን ፖሊስ ይህንን ተቃውሞ ለመበተን ተኩስ ከፍቶ ነበር። በዚህም ሌሎች በርካቶች ቆስለዋል ተብሏል። የፓኪስታን ከፍተኛ ፍርድ ቤት አሜሪካዊውን ጋዜጠኛ ዳንኤል ፐርልን በማገትና አንገት በመቁረጥ ወንጀል እንደ አውሮፓውያን የቀን አቆጣጠር በሁለት ሺ ሁለት ጥፋተኛ ብሎት የነበረውን እንግሊዛዊ ክስ አቋረጠ። በአሜሪካዊው ጋዜጠኛ ግድያ ተጠያቂ በመሆናቸው ለ18 ዓመታት ታስረው የነበሩት አህመድ ኦማር ሸኪ የተባለ እንግሊዛዊና ሶስቱን ፓኪስታናዊ ተባባሪዎቹን ከዚህ በኋላ በሌላ ጉዳይ የማይፈለጉ ከሆነ በአስቸኳይ ከእስር ይለቀቁ ሲል ፍርድ ቤቱ ውሳኔ ያሳልፏል። ከውሳኔው በኋላ ለጋዜጠኞች መግለጫ የሰጡት አቃቤ ህግ ከዚህ በኋላ አንድም ቀን በእስር ማሳለፍ አይገባቸውም ብለዋል። ከማህበራዊ ትስስር ገጾች አንዱ የሆነው ፌስቡክ ዋና መሪ ማርክ ዘከበርግ በዩናይትድ ስቴትስ የሚገኙና ሲቪክና ፖለቲካን መሰረት አድርገው የሚንቀሳቀሱ ቡኖች እንቅስቃሴያቸውን ለማካሄድ የፌስቡክ ምክረ ሀሳብ አቀረቡ። የማህበራዊ ሚዲያ ኩባንያው ትላንት እንዳስታወቀው ካለፈው ጥቅምት ወር ጀምሮ ለዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የፖለቲካ ቡድኖች ፌስቡክን እንዳይጠቀሙ በጊዜያዊነት አሳልፎት የነበረውን ውሳኔ አሁን በቋሚነት ማድረጉን ገልጿል። በቀጣይም ይህን ፖሊሲውን ወደ ዓለም አቀፍ ደረጃ የማሳደግ እቅድ እንዳለውም አስታውቋል። በመጨረሻም አጫጭር የአፍሪካ ዜናዎች። ካሜሮን ውስጥ መንገደኛ የጫነ አውቶቡስ ነዳጅ ከጫነ መኪና ጋር ተጋጭቶ 53 ሰዎች ሲሞቱ 21 ሰዎች በጽኑ መቃጠላቸው ተገለጸ። ዲቻንግ የምትባለው ሰሜናዊ የካሜሮን ክፍለ ግዛት አቅራቢያ ከአውቶቡስ ጋር የተጋጨው የጭነት መኪና ህገወጥ ነዳጅ ጭኖ ሲያጓጉስ የነበረ መሆኑ ተገልጿል። የዴሞክራሲያዊት ኮንጎ ሪፐብሊክ የምክር ቤት አባላት የሀገሪቱን ጠቅላይ ሚኒስትር ሲልቨስተር ኢሉንጋ ኢሉንካምባ ከስልጣን እንዲወገዱ የቀረበውን ሀሳብ አጸደቁ። ይህ የምክር ቤቱ እርምጃ የቀደሙት ፕሬዚዳንት ወገን የሆኑና ለማባረር ለሚፈልጉት ለፕሬዚዳንት ፌሊክስ ቲሼኪዴ ወሳኝ ድል መሆኑ ተመልክቷል። የደቡብ አፍሪካ ሆስፒታሎች የኮቪድ-19 ህሙማንን ለማከም እየተፍጨረጨሩ ባሉበት በአሁን ወቅት በሀገሪቱ ሁለት መቶ ዶክተሮች ሶስት መቶ ሀያ አምስት ነርሶችና ሁለት መቶ ሌሎች የጤና ባለሙያዎች በስራ አጥነት ተቀምጠዋል ተባለ። ይህን ሪፖርት ያወጣው የሀገሪቱ መንግስት ወረርሽኙን ለመዋጋት ተጨማሪ ደቡብ አፍሪካውያንን የህክምና ባለሙያዎችን እንዲቀጥር በመወትበት ዘመቻ የጀመረ ጀግኖች የህክምና ባለሙያዎችን ቅጠሩ በሚል ስያሜ የሚንቀሳቀስ ቡድን ነው። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የሐሙስ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ጽዮንን ለዜናው እናመሰግናለን። አድማጮች በ22፣ በ5ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የሐሙስ ምሽት ፕሮግራማችንን ነው የምታዳመጡት። ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦኤኒውስ ዳት ካም፣ በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ ዓርብ አህዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 2022059942 ነው። አሁን የዕለቱ አብይ ርዕስ ይቀርባል። ባለፉት ዓመታት በክልል መንግስታት መካከል የነበረው ግንኙነት ሰው ተኮር ሳይሆን በብሔር ማንነት ላይ ያነጣጠረ በመሆኑ የፌዴራል ስርዓቱን ጤናማ እንዳይሆን አድርጎታል ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራ ገለጹ። ዛሬ በባህር ዳር ከተማ መልካም ጉርብትና ለብልጽግና በሚል መሪ ቃል በመንግስታት ግንኙነት ላይ ያተኮረ ውይይት ተካሂዷል። አስቴር ምስጋናው ዝርዝር አላት። የሰሜን ምዕራብ ኢትዮጵያ ተጎራባሽ ክልሎች የተሳተፉበትና መልካም ጉርብትና ለኢትዮጵያ ብልጽግና በሚል መሪ ሀሳብ የተዘጋጀው የምክክር መድረክ ዛሬ በአማራ ክልል መዲና ባህር ዳር ተካሂዷል። በፌዴሬሽን ምክር ቤት የተዘጋጀው የዚህ መድረክ ዓላማ ባለፉት ዓመታት የታዩ ችግሮች እንዳይቀጥሉ ማድረግ እንደሆነ አፈጉባኤ አደም ፋራህ ገልጸዋል። ባለፉት ጊዜያት በክልል መንግስታት መካከል የነበረው ግንኙነት ሰው ተኮር ያልሆነ፣ በብሔር ማንነት ላይ ያነጣጠረ፣ የህገ መንግስቱ መርህ ያልተከተለና በጥቅሉ ሀገራዊ ራዕይ ያልነበረው ነው ሲሉም ተናግረዋል። ይህ ደግሞ በሀገሪቱ ጤናማ የሆነ የፌዴራል ስርዓት እንዳይኖር በማድረጉ ለዜጎች ሞትና መፈናቀል ምክንያት ሆኗል ብለዋል። ከዚህ ቀደም በሀገራችን በክልል መንግስታት መካከል ሲካሄዱ የነበሩ ግንኙነቶች አንዳንድ ያጋጠሙ ወቅታዊ ችግሮችን በመፍታት ረገድ ያስገኟቸው ፋይዳዎች ቢኖሩ በርካታ ክፍተቶች እና ተግዳሮቶች ነበሯቸው። ከእነዚህ መካከልም የብሔር ማንነትን ከመጠን በላይ ማጥበቅና ማህበረሰባዊ ትስስርን ወደ ጎን መተው፣ አገራዊ እይታን አለመያዝ፣ ሰው ተኮር አለመሆንና በአጋርነትና በትብብር መርህ ችግሮችን ለመፍታት ጥረታ ለማድረግ ይገኙበታል። በአጠቃላይ የሀገራችንን ሕገ መንግስትና የፌደራል ስርዓት መሠረታዊ መርሆችንና ዓላማዎችን ያልተከተሉ አፈጻጸሞችና አካሄዶች ተስተውለዋል። ስለሆነም ተጎራባጭ ክልሎች ከዚህ ቀደም የታዩትን ተግዳሮቶች ለማረም እና ክፍተቶችን ለመሙላት እንዲሁም ጥንካሬዎችን ለማስቀጠል የሚያስችል ውጤታማ ግንኙነት መፍጠር ይኖርባቸዋል። የክልል መንግስታት የእርስ በርስ ግንኙነት መጠናከር ደግሞ ችግሮችን በጋራ ለመፍታት ያስችላል ብለዋል። አማራ ክልል ርዕሰ መስተዳደር አቶ አገኘው ተሻገር ለህዝብ ውይይት ለሀገራዊ አንድነት መሰረት የጣለ ነው ብለዋል። ለህዝባችን አንድነትና ወንድማማችነት አጥብቀን መስራት ያለብን እኛ አመራሮች ነን። ስለዚህ ህዝባችን አመራሩን ይመስላል ነው። በክልሎች መካከል የተጀመረው የእርስ በርስ ግንኙነት ህጋዊ ማዕቀፍ ኖሮት ወደ ተጨባጭ ተግባራዊ እንቅስቃሴ መገባቱ ትልቅ ነው። በተለይ መንግስታት ለመንግስታት ግንኙነትን አጠናክሮ ማስቀጠል በዚህ ወቅት በዚህ መንገድ መጀመሩ ትልቅ ነገር ነው እና ክቡር አፈ ጉባኤ ይህንን በዚህ መንገድ በማስጀመርዎት እንኳን ደስ አሎት ለማለት እፈልጋለሁ። እኛ ያለ ኦሮሚያ፣ ኦሮሚያ ያለ ትግራይ፣ ትግራይ ያለ አማራ፣ አማራ ያለ ኦሮሞ፣ ደቡብ ያለ ጋምቤላ፣ ጋምቤላ ያለ ሶማሌ፣ ሌሎችም ክልሎች ሳንተባበር ኢትዮጵያን የምትበላገድና ጎለበት አንችልም እና በፍጹም አንድነታችንና መተባበራችንን አጠናክረን መቀጠል አለብን። እንኳንስ ተለያይተን አንድ ሆነን ፈተናችን ብዙ ነው። የአማራን ሕዝብ በማንነቱ ምክንያት በተለያየ ምክንያት ጥቃቶች ሊደርሱበት የምታስተውሉት ጉዳይ ነው። ስለሆነም በየትኛውም ክልል የሚኖር አማራ አገሬን መኖሪ ቤቴ ብሎ የሚኖረው የዛን ክልል ሕዝብና መንግስት አምኖ ስለሆነ ይህን ሕዝብ በሰላማዊ መንገድ እንዲኖር የሚደርስበትን ፈተና በመታገል መስዋዕትነት ከፍላችሁም ቢሆን ህዝቡ በሰላም እንዲኖር ለምታደርጉት ጥረት ከፍተኛ እውቅና እየሰጠን ወደፊት ሚን አጠናክረን መቀጠል መቻል አለብን። የትግራይ ህዝብና የአማራ ህዝብ ልጆች በባህል፣ በቋንቋ፣ በማናቸውም እሴት አብረው እየኖሩና እየኖሩ የመጡ በኢትዮጵያ ህዝቦች ታሪክና በሀገረ መንግስት ግንባታ የራሳቸውን አስተዋጽኦ ያደርጉ የነበሩ ህዝቦች ናቸው። እነዚህን ህዝቦች ላይለያዩ ለማለያየት ይጥሩ የነበሩ ሀይሎች ተወግደው ዛሬ በዶክተር ሙሉ ነጋ የሚመራው ክልላዊ መንግስት በዚህ መድረክ በአማራ ክልል ርዕሰ መዲና በመገኘቱ ለዶክተር ሙሉ ነጋ ና ለሚመሩት የክልል መንግስት ከፍተኛ ምስጋና ለማቅረብ ፈልጋለሁ የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ በበኩላቸው የኢትዮጵያን አንድነት ለማረጋገጥ ከብሔር አጥር መውጣት ያስፈልጋል ብለዋል የወሰን ድንበር ካሰብን ምን እያሰብን ነው የተለያዩ ሀገሮች ካሰብን ሌላ ጉዳይ አንድ ሀገር እያሰብን ከሆነ ግን አንድ ቦታ አማራ ይሁን ትግራይ ይሁን ህዝባችን ነው፣ ህዝባችን ነው። የትም ያለ ህዝብ የኔ ህዝብ ነው ብዬ ማሰብ አለብን። ከብሔር አጥር ወጥተን ሰው ተኮር የሆነ ህዝብ ማዕከል አድርገን ማሰብ ካልጀምር እንዴት ነው ይሄ እንደ ሀገር ቀጣይነታችን አብሮነታችን የምናጠናክረው? የአንድ ፓርቲ ምናምን እንዳይሆን በትክክል ህዝብ ነፃ አድርገን እንዲመርጥና ራሱ እንዲያስተዳድር ማድረግ ከዛ በኋላ ጥያቄዎች ካሉ በህግና በሊደሮች ምክር ቤት በሌላ በሌላ መለስ ይችላል የሚል እምነት ይዘን ስንሰራ ነበርና፣ አንዳንድ አሁን በአካባቢ ወሰኖች የተፈጠሩ ችግሮች በደቡብና በምዕራብ ትግራይ ለጊዜያዊ ወሰዳደሩ ግልጽ ለማድረግ ፈተና ሆኗል። ይሄ ለፌዴራል መንግስት አስታውቀናል፣ ለጠቅላይ ሚኒስትር አስታውቀናል። አጠቃላይ እዚህም ወንድሞቻችን የአማራ ክልል ኃላፊዎች አላቸው። እኛ የሰራ ጊዜ ወሰዳደር ያለው ስራ የሰራው የፌዴራል መንግስት ነው። የስራ ያለው የህግ ማስከበሩ እርምጃ በትክክል እንዲሄድ የትግራይ ህዝብ ከዚህ ከጥፋት ሀይሉ ለጥለን ወደ ሰላም እንዲመለስ ለማድረግ ስራ ነው። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ከዚህ በፊት የነበረው የክልል መሪዎች ግንኙነት የክፉ ጎረቤትነት ያህል ነበር ካሉ በኋላ ይህ መቀጠል እንደሌለበት አሳስበዋል። አሁን ክልሎች መሀል ያለው የነበረው ግንኙነት እንደ ጎረቤት ሀገር ነው። ጎረቤት ሀገርም አይደለም እንደ ክፉ ጎረቤት ሀገር እንጂ በአንድ መንግስት ጥላ ስር ያሉ አስተዳደራዊ ወሰን ብቻ ያላቸው በጋራ ለአንድ ዓላማ የሚሰሩ አይነት አይደለም። ይሄ ነው በጣም አደገኛው። ይሄ የባለ አንጣነት ስሜት መቆም፣ አንደኛውና ትልቁ ነገር በየደረጃ ያለው አመራር፣ በወረዳና በቀበሌ ደረጃ ያለው አመራር አብሮ አቅዶ እንዲሰራ ማድረግ ነው። ሁሉም ክልሎች ጠንከር ያለ ግንኙነት እንዲኖራቸው ማድረግ። በዚሁ የውይይት መድረክ የአማራ፣ የኦሮሚያ፣ የትግራይ፣ የቤኒሻንጉል፣ የጋምቤላ፣ የደቡብና የሶማሌ ክልሎች ፕሬዚዳንቶች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። በቤኒሻንጉል ጉሙዝ ክልል መተክል ዞን መንግስት ኦነግ ሸኔ ብለው የሚጠራቸውን ሸማቂዎችና ሌሎችንም ታጣቂዎች በመደገፍ ተጠርጥረው ለወራትና ዓመታት ታስረው የነበሩ በርካታ ታሳሪዎች መለቀቃቸውን ከእስር ከተፈቱት መካከል ተናገሩ። በድርጊቱ ተጠርጥረው ከታሰሩት መካከል ያልተለቀቁ እንዳሉ ከቤተሰብ መካከል ገልጿል። የፌዴራል ጠቅላይ አቃቢ ሕግ የሕዝብ ግንኙነት ኃላፊ አቶ አወል ሱልጣን በወንጀል ድርጊት ተጠርጥረው የታሰሩ በርካታ ግለሰቦች ከክልሉ እስር ቤት በዋስ መለቀቃቸውን ገልጸው ያልተለቀቁት ደግሞ የተጠረጠሩበት ወንጀል ዋስትና የማያሰጥ በመሆኑ ነው ብሏል። ናኮር መልካ ዝርዝር ዘገባውን አድርሶናል። በቤኒሻንጉል ጉሙዝ መተከል ዞን ባለፉት ሁለት ሶስት ዓመታት ከተከሰቱ የጸጥታ ችግሮች ጋር በተያያዘ በወንጀል ድርጊት ተጠርጥረው ታስረው የነበሩ 614 ሰዎች በዋስ መለቀቃቸውን በመተከል ዞን የተቋቋመው የማዘዣ ማዕከል አስተዳደር ሰሞኑን አስታውቋል። ከተለቀቁ ሰዎች መካከልም ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ የጠየቁ አንድ ታሳሪ ያለምንም ማስረጃ ለሰባት ወራት በግልገል በለስ ማረሚያ ቤት ታስረው መቆየታቸውን ይናገራሉ። ቀዱ፣ አ ኔ ሽፍታ ትቀልባላችሁ ከሽፍታ ጋር ግንኙነት አላችሁ፣ ኦነግ ሸኔ የጉሙዝ ህዝቦች ዲሞክራሲያዊ ፓርቲና ህዋት ጋር ግንኙነት አላችሁ፣ የህዳሴ ግድቡም ከግብ እንዳይደርስና መፈንቅለ መንግስትም ለማካሄድ ጥረት እያደረጋችሁ ነው በማለት በአምስት ነገሮች ነው የከሰሱን። ከሐምሌ 2012 ጀምሮ እስከ ጥር 14 2013 ዓመተ ምህረት ነው ያለምንም ማስረጃ የታሰር ነው። ከእኛም መካከል የታመሙ ነበሩ። ባለፈው ሳምንት የፌዴራል መንግስት ባስተላለፈው ውሳኔ መሰረት እንድንለቀቅ ተወስኖ ከወንበራ ወረዳ ከታሰርን ሰዎች 73 ሰዎች ተለቀናል። ከቡለንና ዲባጢም ታስረው ከነበሩ መካከል የተለቀቁ አሉ። ነገር ግን ከዲባጢ ወረዳ 23 ሰዎች አሁንም አልተፈቱም። እኛን የለቀቁን በአራት ሺህ ብር ዋስትና ነው ብለዋል። መተከል ዞን ውስጥ ተከስቶ በነበረው የበርካታ ንጹሐን ዜጎች ግድያና በአካባቢው ያለ መረጋጋት ሳቢያ ከእስር ከተለቀቁ በኋላም ወደ ቤተሰቦቻቸው ለመመለስ የትራንስፖርት እክል እንደገጠማቸው የተናገሩት እኒው ግለሰብ ለማዘዣ ማዕከል አስተዳደሩ አስታውቀው ምላሽ በመጠባበቅ ላይ እንደሚገኙ አስታውቀዋል። ይህ በእንዲህ እንዳለ መንግስት ኦነግ ሸኔ ብሎ የሚጠራቸው ሸማቂዎችና ሌሎች በቤኒሻንጉል ጉሙዝ የሚንቀሳቀሱ ታጣቂዎችን በመደገፍ ተጠርጥረው ከታሰሩ ግለሰቦች መካከል አሁንም ከእስር ያልተለቀቁ መኖራቸውን ወጣት መልካሙ ደበሎ ተናግረዋል። የድባጤ ወረዳ አባ ገዳ የሆኑት አባቴ አቶ ደበሎ ቢካ በእስር ቤት ውስጥ በህመም እየተሰቃዩ ነው ይላል መልካሙ። በኛ አካባቢ የታሰሩት ወደ ሰባት ወር ገደማ ሆኗቸዋል። የተወሰነ ሰው ፈቷል በዋስ። አባ ገዳ ደብሎ ይካን ጨምሮ ወደ ሀያ አንድ ሰው መዝገብ አልተፈቱም። ኦነግ ሸኔ ቀላጅ ናቸው በማለት ሁሉም በዚህ የሚታሰረው አባቴ ፊቱንም እዚ ታማሚ ነው የአይን ግፊት አለበት እና አሁንም አይኑ አሳሳቢ ደረጃ ላይ ነው ያለው እና በሽተኛ ነው እና መንግስት ታሳቢ ያለው አጣርቶ እንበቅልን። ከእስር ቤት የተለቀቁትን ግለሰቦችና አሁንም ድረስ ያልተለቀቁትን አስመልክቶ ባቀረቡት ቅሬታ ዙሪያ ማብራሪያ እንዲሰጡን ለክልሉ ፖሊስ ኮሚሽንና አቃቤ ሕግ አመራሮች ላቀረብነው ጥያቄ ጉዳዩ የሚመለከተው የማዘዣ ማዕከሉን መሆኑን ገልጸውልናል። ይሁን እንጂ በቅርቡ በጠቅላይ ሚኒስትር አብይ አህመድ የተቋቋመው የመተከል ዞን ማዘዣ ማዕከል አስተዳደር አስተባባሪ ሌተናል ጄኔራል አስራደኔሮ ጽህፈት ቤት ምላሽ ለማግኘት ባለፉት ሶስት ቀናት በተደጋጋሚ ያደረግኩት ሙከራ አልተሳካም። ይህንኑ ተመሳሳይ ጥያቄ ይዘን ያነጋገርናቸው የፌዴራል ጠቅላይ አቃቢ ህግ ህዝብ ግንኙነት ኃላፊ አቶ አወል ሱልጣን ከመተከል እስር ቤት የተለቀቁ ሰዎችን በተመለከተ

ከጣቢያ የሚለቀቁበት ሁኔታ አለ ማለት ነው። ስለዚህ አሁን የተቀቅቀው ቁጥር ቅስቃፍ ላይ ከዛ በታች የሚሆነ ቁጥር የአነስተኛ ሲለቀቅ አቃቢ ከፖሊስ ጋር በጋራ የሚያደርጉት የምርመራ ሂደት ውስጥ የቀረበው ማስረጃ እነዚህ ሰዎች በዋና ወንጀል አድራጊነት ተሳሳፊ ያልነበሩ መሆናቸው ተረጋግጦ ወደዚ ምርመራ መስገቡ ሲቋረጥ፣ አለበለዚያ ደግሞ የፈጸሙት ወንጀል ዋስትና የሚከለክል ባለመሆኑ ዋስትና ተጠብቆላቸው የሆነው አቃቢ መገቡ ለውሳኔ ሲሰግብን እስር ላይ እንዳይቆዩ ተብሎ የተለቀ

የጤንነት ችግር ሊኖረባቸው ይችላል፣ ወይም ደግሞ ስር ላይ መቆየታቸው ለከፋ የጤንነት ችግር ሊያጋልጣቸው ይችላል። እሱ እንግዲህ ከግምት የሚገባው ፖሊስ ላይ ያለው ያለያዝ ሁኔታ ነው። በመሰረቱ አንድ ሰው ወንጀል ከፈጸመና በዛ ወንጀል ከተጠረጠረ ጤንነቱ አደጋው ሊገባ ይችላል፣ ወይም ደግሞ የበለጠ ሊታመም ይችላል ስለሚባል ከሆነ በፖሊስ ቢ ውስጥ መሰረት ሕክምና እንዲከታተል ሊደረግ ይችላል። ከዛ ውጭ ግን ስለታመመ ብቻ ተብሎ ከእስር ቤት የሚችለው

የሚከተል የተለያዩ ወረዳዎች ባለፉት ጥቂት ወራት ታጣቂዎች በፈጸሙት ጥቃት የበርካታ ንጹሐን ዜጎች ህይወት ማለፉ እና ከዚህ ጋር ተያይዞ እጃቸው አለበት የተባሉ የመንግስት ስራ ኃላፊዎችና አያሌ ግለሰቦች መታሰራቸው ይታወሳል። ለአሜሪካ ድምፅ ናኮርመልካ መልካ ካምቦ በኢትዮጵያ ማንነትን መሰረት ያደረገ ጥቃትንና ሱዳን የኢትዮጵያን ድንበር መጣሷን በመቃወም ሰላማዊ ሰልፍ እንደሚያደርግ ባልደራስ እውነተኛ ዲሞክራሲ ፓርቲ አስታወቀ። ፓርቲው ለሰልፉ እውቅና ለማግኘት ለሚመለከተው አካል ማመልከቻ ማስገባቱን ገልጿል። መለስካቸው አመሃ ዝርዝር አለው። ባልደራስ ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ በአራት ዋና ዋና ጭብጦች ዙሪያ በአዲስ አበባ ከተማ በሚቀጥለው እሑድ ሰላማዊ ሰልፍ እንደሚያደርግ አስታውቋል። የፓርቲው የህዝብ ግንኙነት ኃላፊ ዶክተር በቃሉ አጥናፉ በሰጡት አጭር መግለጫ እንዳብራሩት ካለፉት ሁለት ዓመታት በላይ በኢትዮጵያ የተለያዩ ክፍሎች እየተከናወነ ይገኛል ያሉት ማንነትን መሰረት ያደረገ ግድያን መ የተቃውሞ ሰላማዊ ሰልፉ የመጀመሪያ አጀንዳ ነው ማንነትን መሰረት ያደረገ ጥቃትን መንግስት እንዲያስቆም ወይም እንዲከላከል ጥሪ የሚያደርግ ነው ሁለተኛ የባልደራስ አመራሮች ኢፍትሃዊ በሆነ መንገድ በእስር ቤት ነው የሚገኙት። ስለዚህ እነሱን ለማስፈታት የተጀመረ ንቅናቄ ነው፣ ሁለተኛው አጀንዳ። ሶስተኛው የኦሮሚያ ክልላዊ መንግስት በአዲስ አበባ ከተማ ላይ ከፍተኛ የሆነ ግንባታዎችን ያካሄደ ነው፣ ደግሞ ሙሉ በሙሉ ህገ መንግስታዊ ስርዓቱን የጣሰ ነው። የኦሮሚያ ክልላዊ መንግስት በአዲስ አበባ ከተማ ላይ የሚያደርገውን ህገወጥ ግንባታዎችን በመቃወም ነው። አራተኛው ሱዳን በሀገራችን ታሪክ ተሰምቶም ከሆነ ታይቶ በማይታወቅ መንገድ አርባ እና ሀምሳ ኪሎ ሜትር ጥሳ ሉዓላዊነታችንን ደፍራለች። ስለዚህ መንግስት ይህንን ጉዳይ ምላሽ እንዲሰጥ የሚጠይቅ አራት መሰረታዊ ጭብጦች አሉት። ሰላማዊ ሰልፍ ነው የምናካሄደው። ሰላማዊ ሰልፉ መስቀል አደባባይ ላይ ይካሄዳል። ዶክተር በቃሉ ሰላማዊ ሰልፉን እውቅና የማግኘት ጉዳይና በሁለቱ ሀገሮች መካከል አሁን የተፈጠረውን ቀውስ ለመፍታት የኢትዮጵያ መንግስት በወሰደው አቋም ላይ ፓርቲው ያለውን ጥያቄ ምን እንደሆነ እንዲያብራሩ ጋዜጠኞች ላቀረቡት ጥያቄም ምላሽ ሰጥተዋል። ፈቃዱን በተመለከተ ሰላማዊ ሰልፍ መውጣት ህገ መንግስታዊ መብት፣ ለመንግስት ማሳወቅ አለብን። ለመንግስት የምናሳወቅበት ምክንያት መንግስት ለሚወጣው ሰላማዊ ሰልፍ ዜጋ ጥበቃ እንዳካሄድ ብቻ ነው ማሳወቅ ያለብን። ሰላማዊ ሰልፍ እንወጣለን ብለን ማስታወቂያ ተለያዩ ሚዲያዎች ኢንፎርም አድርገን ኮሚኒኬት አድርገናል። ለመንግስትም ደብዳቤ ይጽፈናል። መንግስት ይንን ጉዳይ የሚከለክልበት ምክንያት አለ ብለን አናምን። የሱዳን በተመለከተ ሁለት አገራት ድርድር የሚካሄዱት እያንዳንዳቸው የራሳቸው ለዋል አይነት ካስከበሩ በኋላ ነው። አርባ እና ሀምሳ ኪሎ ሜትር ድንበር ተወስዶብን ድርድር መካሄድ ተገቢ ነው የሚል እምነት የለን። የድርድሩ ሂደት መካሄዱ እንደግፋለን፣ ግን ይህን ያህል ጊዜ ሊወስድ የሚገባ የድርድር ሂደት አስፈላጊነት አለው ብለን አናም። ድርድሩም ከተካሄደ ሱዳኖች በፊት የያዙትን ድንበር ይዘው ኢትዮጵያ የያዘችውን ድንበር ይዛ ነው ድርድር መካሄድ ያለበት። በመንግስት በኩል በተደጋጋሚ እንደተገለጸው ኢትዮጵያ በሁለቱ ሀገሮች ድንበር ላይ የተፈጠረውን ችግር በሰላማዊ መንገድና በድርድር ለመጨረስ ያላትን ፍላጎት ገልጸዋል። ይሁን እንጂ ወደ ሰላማዊ ድርድሩ ለመግባት የሱዳን ኃይሎች ወደ ነበሩበት ስፍራ መመለሳቸው ቅድመ ሁኔታ እንደሆነ ማስገንዘቡ አይዘነጋም። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አስተዳደሩን ከተረከቡት፣ ትላንት ረቡዕ አንድ ሳምንት ሞላቸው። እነዚህ ቀናት ታዲያ ትኩረታቸውን በቀደሙት ፕሬዚደንት ትራምፕ አስተዳደር ስራ ላይ የዋሉ ፖሊሲዎችን በመቀልበስ ኮቪድ-19 ወረርሽኝን ለመዋጋት የታለሙ እቅዶችን ማስተዋወቅ ላይ አድርገዋል። ኢኮኖሚው፣ ኢሚግሬሽን እና የአየር ንብረት ለውጥ በመሳሰሉት ጉዳዮችም ላይ አትኩረዋል። የአሜሪካ ድምፅ ዘጋቢ ሚሸል ኩን ባጠናቀረችው ዘገባ ሀገሪቱ ስር በሰደደ ክፍፍል ላይ ባለችበት በዚህ ወቅት እነዚህ ብዛት ያላቸው የፕሬዝዳንቱ አዳዲስ ፖሊሲዎች እና እርምጃዎች መጭጣዎች ምን እንደሚሆን ትዳስሳለች። ቆንጅታ የታቀርበዋለች ጆ ባይደን ሀገሪቱ አንድ እንድትሆን ጥሪያቸውን ይዘው አርባ ስድስተኛው ፕሬዚደንት ሆነው ዋይት ሀውስን ከተረከቡ ትናንት ረቡዕ አንድ ሳምንት ሆኗቸዋል። በአንድነት ከሰራን ታላላቅ ስራዎችን ጠቃሚ የሆኑ ተግባራትን ልናከናውን እንችላለን የተበላሸውን ልናስተካክልም እንችላለን። ህዝቡን ለጥሩ የሥራ ዕድል ልናበቃም ጭምር። መጀመሪያው ሳምንታቸው ዲሞክራቱ ጆ ባይደን ተሰናባቹ ሪፐብሊካኑ ዶናልድ ትራምፕ በኤነርጂ በውጭ ጉዳይ በኢሚግሬሽን ወዘተ ጉዳዮች ያወጧቸውን ፖሊሲዎች ሰርዘዋል። አብዛኞቹ የወሰዷቸው እርምጃዎች ታዲያ በምረጡኝ ዘመቻቸው ወቅት ቃል የገቧቸው ናቸው። ሁንና ሪፐብሊካኑ ሴኔተር ማርክ ሩቢዮ ባይደን በወሰዷቸውና አስፈጻሚ አዋጆች ሲሉ በጠሯቸው እርምጃዎች እሳቸውና ሌሎችም ሪፐብሊካን የሚከተሉትን አቋም እንዲህ ሲሉ አንጸባርቀዋል። የአሁኑ ፕሬዚደንት መሃል ላይ ያለ አቋም እንደሚያቀነቅን ሰው የሚናገሩ ነገር ግን ግራው ጠርዝ ላይ ባለ አቋም የሚያስተዳድሩ ናቸው። እኛ ደግሞ የጫጉላ ጊዜ ነው በሚል ቁጭ ብለን እየተደረገ ያለውን አንመለከትም። አንዳንድ ታዛቢዎች እንደሚሉት ባይደን የወሰዷቸው እርምጃዎች ከትረምፕ አስተዳደር እጅግ ተቃራኒ በሆነ መንገድ እንደሚያስተዳድሩ የሚያመላክቱ ናቸው። ማርኬት ዩኒቨርሲቲ ረዳት ፕሮፌሰሯ ጁሊያ አዛሪ ያስረዳሉ። really moving in a different direction than the previous administration. And obviously that's not going to come without some level of division. ከቀደመው አስተዳደር በተለየ አቅጣጫ የሚጓዝ መሆኑን በደንብ ያመላክታል። ይሄ ደግሞ በሆነ ደረጃ ክፍፍል ሳይፈጥር የሚከናወን እንዳልሆነ ግልጽ ነው። የሆነ ሆኖ በርካታ የህዝብ አስተያየት ግምገማዎች እንደሚያሳዩት የወጡት ፖሊሲዎች አብዛኞቹ በህዝቡ ዘንድ በቂ የሆነ ድጋፍ ያላቸው መሆናቸውን ነው። ምሳሌ ለመጥቀስ ባይደን የተፈጥሮ ጾታቸውን የቀየሩ ሰዎች ትራንስጀንደር የሚባሉት በዩናይትድ ስቴትስ የጦር ኃይል ውስጥ እንዲያገለግሉ የሚፈቅደው አስፈጻሚ ትዕዛዛቸው አንዱ ነው። አቻምና በአውሮፓውያን 2019 ጋለፕ ያካሄደው የህዝብ አስተያየት ከአሜሪካውያን 70 ከመቶ የባይደንን እርምጃ የሚደግፍ ነው። የአዲሱ ፕሬዝደንት የአንድነት ተማጽኖና በቀዳሚነት የወሰዷቸው የፖሊሲ እርምጃዎች ሀገሪቱ በኢኮኖሚያዊ ቀውስ ውስጥ በነበረችበት ጊዜ አስተዳደሩን ከተረከቡት ከቀደሙት ፕሬዚደንት ባራክ ኦባማ አካሄድ ጋር እንደሚመሳሰል ፕሬዚደንታዊ ታዛቢዎች ይናገራሉ። ባይደንም ሀገሪቱ በከበደ ቀውስ ውስጥ ባለችበት በዚህ ወቅት ነው መሪነቱን የተረከቡት። ያም ከአራት መቶ ሺህ በላይ አሜሪካውያንን ለሕልፈት የዳረገው የኮቪድ-19 ወረርሽኝና የዳሸቀው ኢኮኖሚ ነው። ታሪክ ምሳሌ ከሆነ ባይደን አስቸጋሪ ጊዜ ነው የሚጠብቃቸው፣ ኖርት ኢስተርን ዩኒቨርሲቲ የፖለቲካ ሳይንስ ረዳት ፕሮፌሰሩ ኒከለስ ቢቸም ይናገራሉ። የኦባማን ጊዜ ካየን ቀኙን ጎራ ከግራው ጎን ለማምጣት የተሄደበት መንገድ ብዙም አልተዋጣም። የአሁኑም በጣም የተዋጣ ይሆናል ብዬ አላስብም። ግን አገሪቱ በጥልቅ ተከፋፍላ ባለችበት በዚህ ከባድ ወቅት ያለው የተሻለው አማራጭ እሱ ነው ብሎ መውሰድ ይገባል። ተሰናባቹ ፕሬዚደንት ዶናልድ ትራምፕ በዩናይትድ ስቴትስ ምክር ቤት ህንፃ ካፒቶል ላይ ከተፈጸመው ወረራ በተያያዘ አመጽ ቀስቅሰዋል ተብለው በተወካዮች ምክር ቤቱ ክስ ቀርቦባቸዋል። ምክር ቤቱ ሲከሳቸው ሁለተኛ ጊዜው ነው። ባይደን እንደ አውሮፓውያን አቆጣጠር ለየካቲት ዘጠኝ የተቀጠረውን የመወሰኛ ምክር ቤቱን የክስ ሰሚ ሂደት እንደሚደግፉ አስታውቀዋል። ትራምፕ ምንም አላጠፋሁም ነው ያሉት፣ ከቱንም አውግዘዋል። ዲሞክራት የመወሰኛ ምክር ቤት አባላቱ ግን ትራምፕ በተጠያቂነት መያዝ አለባቸው የሚለውን አቋማቸውን አጥብቀው እንደያዙ ናቸው። ማርኬት ዩኒቨርሲቲ ተባባሪ ፕሮፌሰሯ ጁሊያ አዛሪ እንደሚያስረዱት ባይደን እያጎረፉት ያለው የፖሊሲ ለውጥ ብዙዎች ሪፐብሊካኖችን ያስቆጣ ቢሆንም የፕሬዝደንቱ የአንድነት ጥሪ ግን የጋራ የሆኑ የዲሞክራሲ እሴቶች ዙሪያ ሕዝቡን አንድ ላይ ለማምጣት የታለመ ነው። አንዱ እርምጃቸው ሌላውን የሚጻረር አድርጌ አላየውም ብለዋል። ሁለቱ ወገኖች በፖሊሲ ጉዳዮች መታገላቸው የማይቀር ነው መታገልም አለባቸው። ፖሊሲዎችን በሚመለከት የግድ አንድ አይነት አቋም ሊይዙ አይገባም። ሪፐብሊካኖች ባይደንን የአስረካቢውን ፕሬዚደንት ትራምፕን የክንዋኔ ታሪክ ለመሰረዝ ተነስተዋል ብለው ይከሷቸዋል። ከአራት ዓመታት በፊት ዲሞክራቶች ትራምፕን በዚሁ አድራጎት ወንጅለዋቸው ነበር። የዜናና የመጽሔት ክፍለ ጊዜያችን እዚህ ላይ አብቅቷል። የተከበራቸው አድማጮች፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ፕሬዚደንት ባይደን ስልጣን በያዙ የመጀመሪያው ቀን የስደተኞች ሕግን አስመልክቶ እጅግ ወሳኝ ናቸው የሚባሉ ውሳኔዎችን በማሳለፍ ለአፈጻጸማቸው ትእዛዛትን ሰጥተዋል። እንዲሻሻል በሚደረጉት የስደተኞች ሕግ ውስጥ የሚካተተውን አዲስ የዜግነት ሕግንም ይፋ አድርገዋል። በእነዚህና በሌሎች የስደተኞች ሕግ ጉዳዮች ዙሪያ በካሊፎርኒያ ሳን ሆዜ የህግ ጠበቃ የምስራች ጌታቸውና እንዲሁም በካሊፎርኒያ ሎስ አንጀለስ የህግ ጠበቃ ሙሉ መቤት አለማየሁ ማብራሪያ ይሰጡናል ያነጋግራቸው ደረጀ ደስታ ነው ቀጥሎ ይቀርባል እንግዶቻችን በካሊፎርኒያ ሳኖዜ የህግ ጠበቃ የሚጌታቸውና እንዲሁም በካሊፎርኒያ ሎስ አንጀለስ የሚገኙት የህግ ጠበቃ ሙሉመቤት አለማየሁ እንደተከታተልነው ፕሬዚደንት ባይደን ስልጣን በያዙበት የመጀመሪያው ቀን ብለው ሳያድሩ ከወሰደዋቸው እርምጃዎች መካከል በቀድሞ ፕሬዚደንት ትራምፕ አስተዳደር የነበሩትን አንዳንድ ደንቦችን መልሰው ይሽረዋል። በተለይም ፕሬዚደንቱ እንደ ኤሮፓ አቆጣጠር ጥር 20 2021 ከፈረሙባቸው የአስፈጻሚ ትእዛዛት መካከል ስደተኞችን የሚመለከቱ ይገኙበታል። በእነዚህ በትእዛዛቱ የጸደቁ ወይም የተሻሩ ነገሮች ምንድናቸው? ወይዘሪት ምስራች ጌታቸው ወይም የሚ እርስዎን ላስቀድምና ለዚህ ጥያቄ ምላሽ ቢሰጡኝ ጥሩ፣ አመሰግናለሁ። እንግዲህ አስፈጻሚ ትዕዛዝ ማለት ህግ አይደለም ወይንም እንደራሴው በኩል የጸደቀ እና በፕሬዚዳንቱ የተፈረመ ህግ አይደለም ብለን የጀመር ነው። አንድ አስፈጻሚ ትዕዛዝ ርዕሰ ብሄሩ ስለተለያዩ መንግስታዊ ጉዳዮች ላይ እንዲህ አድርጎ እንዲፈጸም ወይንም እንዳይፈጸም የሚያግድበት መሳሪያ ነው። በተለይ ደግሞ ከፕሬዚዳንት ኦባማ ጊዜ ጀምሮ እንደገና ደግሞ በፕሬዚደንት ትራምፕ ላይ ያየ ናቸው። እንደገናም የአሁኑ ፕሬዚደንት ባይደን ደግሞ በተደጋጋሚ የተጠቀሙባቸው መሳሪያ ናቸው። እንደራሴዎች በአብዛኛው ይህንን ነገር ደስ አይላቸውም፣ ይቃወማሉ። ማንኛውም ነገር በትክክለኛው በህጉ መሰረት በእንደራሴው አካል ተነጋግረንበት ካጸደቅም በኋላ ነው መፈረም ያለበት እንጂ አንድ ፕሬዚደንት የእኛን ስፍራ እየወሰደ ነው በዚህ አፈጻጸም እያደረገ ዋና ዋና የሆኑ ፖሊሲዎችን የሚተገብረው ብለው ብዙ ጊዜ ይቃወሙታል። የአስፈጻሚ ትእዛዝ ዋና ማወቅ ያለብን ነገር ምንድን ነው? ልክ በዛ ትእዛዝ ያን ቀን አሁን ፕሬዚዳንት ባይደን የፈረሙ ጊዜ ወዲያውኑ ይተገበራል፣ ወዲያውኑ ህጋዊ ይሆናል። ቀድሞ የነበረውን ርዕሰ ብሔር ያደረገውን ነገር ሙሉ ለሙሉ ይሽራል ማለት ነው። የውሳኔው አጠቃላይ ፍሬ ነገሮች ምንድናቸው? ምን ምን ነገሮች ነው የተነሱበት፣ ወይዘሮ ሙሉ መቤት? ኦኬ ዋና ዋና ፍሬ ነገሮቹ በስራ አስፈጻሚ ውሳኔ ያለፉት በአሁኑ ሰዓት በፕሬዚደንት ባይደን አንደኛ በተወሰኑ የእስልምና እምነት ተከታይ ሀገራት እና አንዳንድ የአፍሪቃ ሀገራት ላይ የነበረውን የተጓዥ እገዳ ወይም ገደብ በማስመሳት መጀመሪያ ባለፈው አድሚኒስትሬሽን ወደ ሰባት ከዛም ወደ አስራ ሁለት ሀገሮች የታገዱ ነበሩ። እነሱ እንዲነሱ በማድረግ ሁለተኛው ደግሞ ዳካ የምንለው እዚህ ሀገር አሜሪካን ሀገር ውስጥ ብዙ ጊዜ ለቆዩ ሰዎች ተላልፎ የነበረው ሙሉ ለሙሉ እንዲቀጥል እና እንዲጠናከር የሚያግዝ ሜሞራንደም በማሳለፍ ከሀገር ውስጥ ደግሞ የማስወጣት ሂደት ላይ ያሉ ወይም በዲፖርቴሽን ላይ ያሉ ሰዎችን ደግሞ ለመቶ ቀናት ለማዘግየት ከሀገር የሚወጡበትን ሁኔታ የሚያስወጣቸውን ሁኔታ እንዲታገድ ለመቶ ቀናት ያሳገዱትን ናቸው። አንዱ ዋናው ሌላው ደግሞ በትራምፕ አድሚኒስትሬሽን ጊዜ በጣም ይሄ በተደጋጋሚ የድንበር ግንባታ እናደርጋለን ተብሎ የተጀመረው የነበረው ለዛ የሚሰጥ የነበረው ገንዘብ ወይም ፋንድ እንዲቆም ዋና ዋናዎቹ እንግዲህ እነዚህ ናቸው። እስቲ እነዚህን አሁን የጠቀሷቸውን ሶስቱን ነገሮች ለየብቻቸው ለማየት እንድንችል ትንሽ ያብራሩልኝ። ለምሳሌ ስለ እገዳው እናንሳና ከተወሰኑ የእስልምና እምነት ተከታይ ሀገራት እና በአንዳንድ አፍሪካ ሀገሮች ላይ ተጥሎ የነበረው የጉዞ እገዳ በባይደን አስፈጻሚ ትእዛዝ፣ አሁን እናንተም እንደጠቀሳችሁት መነሳቱ ተገልጿል። ለመሆኑ የነበረው ገደብ ምንድን ነበረ? ከአሁን በኋላ ሲሆን ተከትሎ ሊሆን የሚችለው ነገር ምንድን ነው? ወይዘሪት ጊዜ አዎ፣ እንግዲህ መቼም እንደ ኢሚግሬሽን ጠበቆች የመጀመሪያው ይሄ ትራቭል ባን የሚባለው ወይንም የተጓዦች እገዳ በወጣበት ጊዜ ምን እንደሆነ፣ እንዴት እንደሚተገበር ምንም የማናቅበት ብዙዎቻችን ወደ የአውሮፕላን ማረፊያዎች የሄድንበት፣ በተለያዩ የዜና ምንጮች የነበረው በቃ የቀወጠ ጊዜ ብዙ የታየበት ነው። እና በመሰረቱ ከተወሰኑ አገሮች መጀመሪያ ላይ እንግዲህ ይሄ የትራምፕ አስተዳደር ይሄንን የተጓዥ እገዳ አንዴ ብቻ አይደለም፣ ባቀረበ ቁጥር ፍርድ ቤት ሲካሄድ ሲቀለበስበት፣ እንደገና ሲያሻሽል፣ ሲቀለበስበት፣ እንደገና ሲያሻሽል፣ ሲቀለበስበት፣ እያሻሻለ እያሻሻለ በመሀል ደግሞ ሌሎችንም አገሮችን እየጨመረ ከነኛ አገር ተወላጅ የሆኑ ሰዎች ወደ አሜሪካን አገር የተወሰኑቱ በቋሚ መኖሪያ መብት ፍቃድ እንዳይመጡ የተወሰኑት ደግሞ በቱሪዝም መልክ ወይም በቋሚ ባልሆነ በትምህርት እና በተለያየ አይነት መንገድ ወደዚህ ሀገር እንዳይመጡ የሚከለክል ነው እና እንግዲህ ብዙ ምክንያቶች ቢሰጡትም ከመጀመሪያው ያየነው የመጀመሪያው እገዳ የእስልምና ተከታይ ሀገሮችን ላይ ያተኮረ ነው። ከዛም በኋላ ብዙ ጊዜ በፍርድ ቤት ውስጥ ስንከራከር የነበረው ምንም አይነት የአሜሪካን የብሔራዊ ጸጥታ የማይጎዱ አገራት ወይንም እንዲህ አይነት አገራት ያልሆኑትን እስላምና ተከታይ አገሮች በመሆናቸው ብቻ ትኩረት በማድረግ እያገደ ነው እያልን በተደጋጋሚ በተከራከር ነው መሰረት ብዙ እገዳዎችን አሲዘን ነበር። ይሄንን ሙሉ ለሙሉ አሁን ፕሬዚደንት ባይደን የፈረሙት የአፈጻጸም ትእዛዝ ይሽራል። ከዚህ ሀገር በተለያየ አይነት ሁኔታ ለመምጣት ወደዚህ ሀገር የሚፈልጉ ሁሉ ቪዛ ማመልከትና አስፈላጊውን የሆነ ሂደት ሊከታተሉ እንደሚችሉ ይፈቅዳል ማለት። ሌላም እንግዲህ እዚሁ ላይ የተነሳው በእንግሊዝኛው ምጻረ ቃል ዳካ ወይም ይሄ ዳካ ፕሮግራም ተብሎ የሚጠቀሰው ሌላው ነው እንዳነሳችሁት። ይህም በህፃንነታቸው ወላጆቻቸውን ተከትለው የመጡና እዚሁ አገር አድገው እዚሁ አገር የተማሩ ግን ህጋዊ ሰነድ የሌላቸው ወጣቶችን የሚመለከት ይመስለኛል። ምናልባት ሊያርሙ እንችላሉ። በዚህ ረገድ ምንድን ነው የተደረገው? የነበረውስ ነገር ምንድን ነው? ወይዘሪት ምስራ እንግዲህ አቶ ደረጀን መጀመሪያውኑ ዳካ ራሱ የተገበረው በአፈጻጸም ትእዛዝ ነው። ዳካ በህግ መልክ የመጣ አይደለም። የቀድሞ ፕሬዚዳንት ኦባማ በአፈጻጸም ትእዛዝ መልክ እዚህ ሀገር በጥን ልጅነታቸው ለመጡና እዚህ ሀገር ለተማሩ እንደገናም ከፍተኛ ወንጀል ለሌለባቸው በየሁለት ዓመቱ እየታደሰ ያለ ማለት ነው ለየሁለት ለየሁለት ዓመቱ ከዚህ ሀገር እንዳይባረሩ የሚጠብቅ አፈጻጸምን የሚያግድ በዛ አይነት ትዕዛዝ የመጣ ነበር። ይሄኛው አዲሱ አስተዳደር ከመጣ በኋላ ይሄንን ነገር ትክክል አይደለም በዚህ አይነት ትዕዛዝ መልክ የመጣው ህግ ስላልሆነ መቀልበስ አለበት ብሎ በተደጋጋሚ ሲከራከር ፍርድ ቤቶች ደግሞ አይ ይሄ ኤፒ የሚባል አለ። በዛ አይነት መልኩ የመጣ ስላልሆነ ብዙዎች ደግሞ ይሄንን ተማም ነው ለጥቅማ ጥቅም ያመለከቱ ስለሆነ ስትቀለብሱትም እንኳን በአፈጻጸም ትዕዛዝ፣ በስነ ስርዓት በስርዓቱ ማድረግ አለባችሁ እያለ በተደጋጋሚ ከጠቅላይ ፍርድ ቤት አንስቶ ሲቀለብሶ፣ ባለፈውም ጊዜ ይህንን ነገር ለቪኦኤ አድማጮቻችን አቅርበነው ነበር። አሁን እንግዲህ በአዲሱ ትዕዛዝ መሰረት ማንኛውም ሰው ማመልከት እንዲቀጥልና ከዚህ ጋር አብሮ ያለ ለምሳሌ የመጓጓዣ ሰነድ ከሀገር ውጭ ወጥቶ በሰላም እንዲመለሱ የሚያስችላቸው እንዲመለስላቸው የሚያስደርግ ነው ማለት። ከዚህ በተረፈ ግን እነኝህ ሰዎች ፕሬዚደንት ባይደን ዜግነት እንዲኖራቸው እንደሚያቅዱ እነኝህን ደግሞ እንደሚደግፉ በተደጋጋሚ ሁኔታ ባስታወቁት መሰረት እንዴት አድርገው እነኚህ በዳካ ያሉ ሰዎች ወደ ዜግነት እንደሚሄዱ ወደፊት እንግዲህ ሕግ በሚያልፍበት ጊዜ ስለዛይን አስቀምጠዋል ማለት ነው። አድማጮቻችን፣ ከሕግ ባለሙያና ጠበቆቹ ከሙሉም መቤት አለማየሁና የምስራች ጌታቸው ጋር የተነሱ ሌሎች ጉዳዮች አሉ። ለምሳሌ የዲቪ ሎተሪ ፕሮግራም እንዲቀጥል እንዲያውም በተጨማሪ በየዓመቱ የሚፈቀደው ቪዛ መጠን ከ55 ሺህ ወደ 80 ሺህ ከፍ እንዲል ስለመጠየቁ በቤተሰብና ዝምድና ላይ የተመሰረቱ የኢሚግሬሽን ጉዳዮችን በተመለከተ የቀረቡ ማሻሻያዎች፣ ቋሚ መኖሪያ ጥያቄን አስመልክቶ ስለተነሱ ገደቦች፣ በስራ ቅጥር ስለሚነሱ ቪዛዎች፣ በኢሚግሬሽን ፍርድ ቤቶች ስለተከማቹ ጉዳዮችና ሌሎችም እንዲሁም ደግሞ ባለጉዳይ ስደተኞች በእነዚህ ሁሉ መካከል ምን ዝግጅቶች ማድረግ እንደሚኖርባቸው ባለሙያዎቹ የሰጡን ማብራሪያ አለ። ሙሉውን ዝግጅት በድረገጻችን እና ማህበራዊ ሚዲያዎቻችን ላይ መከታተል ትችላላችሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። በሙያቸው ከመንግስትም ሆነ ከሌሎች አካላት የሚሰነዘርባቸውን ጣልቃ ገብነት ለመከላከል ጋዜጠኞች በነፃነት እንዲደራጁ ጥሪ ቀረበ። በሚቀጥሉት ሦስት ወራት በመገናኛ ብዙሃን ስራና አሰራር ላይ ለውጥ ለማስገኘትም እቅድ መነደፉ ተነገረ። መለስካቸው አመሃ ዘገባ አለው። ከጥቂት ሳምንታት በፊት ከመገናኛ ብዙሀን ዓይንና ጆሮ ርቀው በቢሾፍቱ ከተማ ጉባኤ የተቀመጡ ጋዜጠኞች፣ የመገናኛ ብዙሀን ማህበራት መሪዎችና የመገናኛ ብዙሀን ድርጅቶች መሪዎች የሀገሪቱ መገናኛ ብዙሀን ዋና ዋና ችግሮች ናቸው ያሏቸውን ነቅሰው በማውጣት የመፍትሄ እርምጃዎችንም ለይተናል ሲሉ በጠሩት ጋዜጣዊ መግለጫ አስታወቁም። ከጥር አምስት ቀን እስከ ጥር ሰባት ቀን 2013 ዓ ም በምስጢር ሲካሄድ በነበረው በዚህ ስብሰባ የሀገሪቱ ዋና ዋና የጋዜጠኝነት ሥራ እንቅፋቶች ናቸው ተብለው የተለዩት የሙያ ነጻነት መጓደል መረጃ የማግኘት መብት አለመከበር፣ የሙያ ብቃት ማነስና የሙያ ሥነ ምግባር ጉድለት፣ ጠንካራ የሙያ ማህበራት አለመኖርና በሀገራዊ ጉዳዮች ላይ የጋራ መግባባት አለመደረሱ መሆናቸውም መግለጫውን የሰጡት የጉባኤው ተሳታፊዎች ተናግረዋል። በተለይም ጋዜጠኞች ነፃና ገለልተኛ ሆነው ስራቸውን ለማከናወን ከሚያስችሏቸው መሳሪያዎች አንዱ የራሳቸውን ጠንካራ የሙያ ማህበር መፍጠር እንደሆነ የጠቆሙት የኢትዮጵያ መገናኛ ብዙሀን ምክር ቤትን ወክለው የተገኙት አቶ ታምራት ኃይሉ ይህን ብለዋል ምናልባት አሁን ምርጫውም እየመጣ ስለሆነ እነኚህ ችግሮች ካልተቀረፉ አሁንም ቢሆን ተመልሶ ከአሁን በፊት ያየናቸው ችግሮች አገሪቱ ውስጥ ሊከሰቱ የመቻላቸው እድል ሰፊ ነው ስለዚህ እነሱን መፍታት ይኖርብናል ተቀራርበን በመስራት በኩል ስለዚህ በዚህ አጋጣሚ ጥሪ የምናቀርበው በየሙያ ማህበራት ውስጥ በየሚዲያዎች ውስጥ ያሉ ጋዜጠኞች የሙያ ማህበራት ውስጥ በፈቀዱት ውስጥ የመግባትና የማጠናከር ሂደት ውስጥ እንዲሳተፉ አሁን ያሉትን የሙያ ማህበራት ማጠናከር አንፈልገ የሚሉ ደግሞ ካሉ አዳዲስ የሙያ ማህበር ማቋቋም ክልክል አይደለም። መደራጀት የተፈቀደ ነገር ስለሆነ ነገር ግን ጠንካራ አድርጎ መብትን ማስከበር የሚችሉበት እና ከመንግስት ጣልቃገብነትም ሆነ ከሌሎች አካላት ጣልቃ ገብነት ሙያው ራሱን የሚጠብቅበት መንገድ እንዲመቻች በዚህ በኩል ጥሪ እናደርጋለን። ሀና ደምሴ ከናሁ ቴሌቪዥን ተወክለው በቢሾፍቱ ጉባኤ የተሳተፉና በመግለጫው ላይ የተገኘው ቡድን አባል ናቸው። ይህ ጉባኤ ቀደም ብሎ አለመደረጉ ያጸጸታቸው ይመስላል። ለችግሮቻችን ምክንያት የሆኑትን ነገሮች አንስተናል። ከመንስኤዎቹ ቀጥሎ ደግሞ መፍትሄዎችንም ጠቁመን ተነጋግረን ተግባብተን በተለይ ደግሞ በሀገራችን ላይ ለሚፈጠረው የሰላማዊ ሂደት የማህበራዊ ቀውስ መፍትሄ ልንሆን የምንችለው እንዴት ነው፣ እኛ በጋራ በመሆን መረጃውንስ ወደ ህዝብ የምናደርሰው እንዴት ነው የሚለው ላይ በስፋት ተነጋግረን ወስነን መፍትሄ ፈልገን ነው። የተለያየ ነው። ውይይቱ በጣም ጥሩ ነበር። እስካሁን አለመጀመሩ ለነበሩት ክፍተቶች እንደ ምክንያት ይሆናል ብለን አስበናል። ወደፊት ደግሞ ይቀጥላል ብለን እናስባለን። በቢሾፍቱ ከተማ በተካሄደው በዚህ ምክክር ተነስተው የነበሩ ችግሮችን በባለሙያዎች በራሳቸው ለመፍታትም እቅድ እንደተነደፈ በመግለጫው ላይ የተሳተፉ ባለሙያዎች ሁሉም ጠቁመዋል። የኤዲተርስ ጊልድ ወይም የአርታያን ማህበር ጸሐፊ ፋሲካ ታደሰ ከጉባኤው ተሳታፊዎች መካከል አንዷ ነበሩ። የሀሳብ ልዩነቶቻችንንም እንዳለ ተከባብረን መስማማት አይጠበቅብንም። ሁሉም ሰው የራሱ አቋምና የራሱ ፍላጎት ይኖረዋል። ግን የማንክደው ነገር ሚዲያው ላይ በጣም ብዙ ችግሮች አሉ። ዘርፈ ብዙ ችግር በተለያዩ ምክንያቶችም ይመጡና እነሱን እንዴት መፍታት አለብን የሚለው ነገሮች ላይ በደንብ ተወያይተን፣ ሶስት ወር አጭር ጊዜ ቢሆንም ግን ሁሉም የራሱ ኃላፊነት አለበት። የችግር መነሻ ከሆነን መፍትሔውንም ልናውቀው እንችላለን እና ተከፋፍለን አሳይመንቶቻችንን ወስደን በሶስት ወር ውስጥ ታሪክ ባንቀይርም ችግሮቻችንን በተወሰነ መልኩ እንቀንሳለን ብለን ተነጋግረን ነበረ። ዶክተር ንጉሴ መሸሻ የዋልታ ሚዲያ እና ኮሚኒኬሽንስ ኮርፖሬት ዋና ስራ አስፈጻሚም በቢሾፍቱ ጉባኤ ከተሳተፉና መግለጫውን ከሰጡት መካከል አንዱ ነበሩ። እኚህ ችግሮች በምን ያህል ጊዜ ሊፈቱ ይችላሉ የሚል የጊዜ ሰሌዳ በማስቀመጥ እነዛ ጊዜ ሰሌዳዎች በሶስት ወር፣ በቀጣይ የምንሰራቸው ተለይተው፣ በመካከለኛ ጊዜ ማለት ነው፣ በረዥም ጊዜ ደግሞ የሚሰሩት ምን ሊሆኑ ይችላሉ በሚል በዚህ በሶስት ቀናት ባደረጉ ነው ቆይታ በጣም ጠቃሚ፣ በጣም ለአገር የሚበጅ ሚዲያዎችም ደግሞ በአገር ግንባታ ውስጥ ሊኖራቸው የሚችለውን ፋይዳ እጅግ ያጎላና ሚዲያችን በዛ ልክ አገራዊ ኃላፊነታቸውን የሚወጡበትን እድል የሚፈጥር እንደሆነ ታምኖ ጉባኤ የተጠናቀቀ ነው። አቶ ነቢዩ ጡመልሳን የኢቢኤስ ቴሌቪዥን ስራ አስኪያጅ የቡድኑ ተልእኮና ድርሻ ምን እንደሆነ አብራርተው ነበር። የእኛ ሮል ከብሮድካስት ባለስልጣን ውጪ ምናልባት እዚህ ያለ ነው ስምንት ሰዎች ይህንን ለሶስት ወር ያወጣ ነውን እቅድ የፍ ደረሰ ምን ደረሰ የሚል ሮል ነው የተሰጠን። ስለዚህ አሁን የእኛ ሮል ምንድን ነው? በሶስት ወር ውስጥ የወጡትን ፕላኖች እንዴት እየተተገበረ ነው? እንዴት እየተሰራ ነው? ምን እናገዝ? ምን መደረግ አለበት የሚለውን ማየት ነው። ጋዜጣዊ መግለጫውን የመሩትና የቢሾፍቱን ጉባኤ ካመቻቹት ተቋማት መካከል የኢትዮጵያ ብሮድካስት ባለስልጣን ዲሬክተር ዶክተር ጌታቸው ድንቁም ይህንን የመሰለ ጉባኤና ምክክር እንደሚቀጥል ጠቁመዋል። ጉባኤውን ካመቻቹት መካከል የሰላም ሚኒስቴር፣ ዴስትኒ ኢትዮጵያና ሌሎችም መንግስታዊና መንግስታዊ ያልሆኑ ተቋማት እንደሚገኙበት ታውቋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የአማራ ክልል መንግሥት ከሁለት አስርተ ዓመታት በላይ ሲጠቀምበት የነበረውን የክልሉን ሰንደቅ ዓላማ ሊቀይር እንደሆነ ፍንጭ ተሰጥቷል። ሰንደቅ ዓላማው የሚቀየርበት ጊዜና የሰንደቅ ዓላማው አይነት ሕዝብ ጋር ውይይት ከተደረገ በኋላ የሚወሰን መሆኑን የክልሉ መንግስት ኮሚኒኬሽንስ ጉዳዮች አስታውቋል። መስፍን አራጌ የተለያዩ ወገኖችን አነጋግሮ ዘገባ ልኮልናል። በቅርቡ የክልሉን ህዝብ ስነ ልቦና አይወክሉም፣ በቀጥተኛም ሆነ በተዘዋዋሪ መንገድ የፖለቲካ ተጽዕኖ ነጸብራቅ ናቸው የተባሉ ሐውልቶች በክልሉ መዲና ባህር ዳር ውስጥ እንዲፈርሱ መደረጋቸው ይታወሳል። አሁን ደግሞ ከሁለት አስርት ዓመታት በላይ ክልሉ ሲጠቀምበት የነበረውን ሰንደቅ ዓላማ ለመቀየር መታሰቡን የክልሉ መንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር ግዛቸው ሙሉነህ አስታውቀዋል። በተለይ በወያኔ አገዛዝ ዘመን አማራ ክልል እና ህዝቦቹ ተጎድቶ የኖሩበት ብዙ ነገር ነው ያለው። የኢኮኖሚ ጫና ደርሶበታል። የፖለቲካ ጫና ደርሶበታል። የማህበራዊ ጫና ደርሶበታል። ይሄ ደጋግመን በለውጥ ሂደቱ የሚያነሳ ነው ነው። የአማራ ህዝብም ለውጡን የለውጡ ታጋይ ሲሆን አንዱ መነሻ ያደረገው በምክንያት ነው። ስለዚህ ከፖለቲካ ጫናዎች ውስጥ አንዱ ህገ መንግስት ላይ ስምምነት የለም። ብዙ አንቀጾች ወደዛ ላለመውሰድ እንጂ አንስማማባቸውም። የታሪክ ትርክቱሮ ስህተት ያለበት ነው። ስለዚህ ይሄን ደግሞ በተለያዩ ምልክቶች በሰንደቅ ዓላማም ጭምር ጫና አለው። ይሄ ከሌላ ክልል የተቀዳ ነው የሚመስለው ከሌላ የሚጠቀምበት አይነት ሰንደቅ ዓላማ ጋር የተቀዳ ነው የሚመስለው እና እኛን የሚገልጽ አማራን የሚገልጽ ብዙ ይዘት የለውም። ስለዚህ ይህን መቀየር አለበት ያልፈልግ ነው። ሀውልቶች አሉ። አሁን የሀውልት ማስተካከያ ሁሉ ለማድረግ እየተሞከረ ነው ያለውና ሆን ተብሎ የታሪክ ትርክትን ለማበላሸት ከሚሰራ ስራ ውስጥ አንዱ ነው ይሄ ሰንደቅ ዓላማና የተለያዩ ሀውልቶች ላይ የሚቀመጡ ቅርጾች፣ ምስሎች ማለት ነው። ምንም አይነት ታሪካዊ ዳራ የለውም አማራን ከመግለጽ አኳያ የሚል ነው ዋነኛው መሰረቱ የሰንደቅ አላማው። ስለዚህ በአጠቃላይ የፖለቲካ ጫና ነበረበት። ህዝብና ሀገር ይኖራል። ፖለቲካና ፖለቲከኞች ግን ሊያልፉ ይችላሉ። አሁንም ተመሳሳይ አንዱ ሲመጣ አንዱ እየጣለ እንዳያልፍ ዘላቂ በሆነ መሰረት ላይ እንዲታነጽ ምን መደረግ አለበት? የመጀመሪያው ጉዳይ ህዝብን ማዳመጥ ያስፈልጋል። ፖለቲከኛ ፖለቲከኛ ሆኖ ሲመጣ ወንበር መያዝ ብቻ ሳይሆን ህዝብን ወደ ልጦ ወስዳለሁ ብሎ ነው የሚመጣው። ስለዚህ የህዝቡን ስሜት እያዳመጠ ከህዝቡ ጋር የሚስማማ አጠቃላይ አሰራርና ስርዓት ማበጀት መቻል አለበት። ከምንም በላይ የመቻቻል የአንድነትን ሴት ተላብሶ መስራት መቻል፣ ለሀቀኛ ፌዴራሊዝም መትጋት አለበት ፖለቲከኛ። ስለዚህ አድሎ ካለ ሸር ካለ መቼም ቢሆን ህዝቦች ሊጋጩ የሚችሉበት ግድል ስለሚፈጥር ፖለቲከኞች በጣም በሰከነ መንገድ ተደማምጦ ሀገርን መምራት መቻል አለባቸው። በተለይም ለመጪው ትውልድ እያሰቡ የሚሰሩ ፖለቲከኞች መሆን አለባቸው እና ህዝብ ከሁሉም ነገር በላይ ነው የሚለው በደንብ ይሄን ይዘው ከሰሩ ተገቢ ይሆናል ብዬና አስባለሁ። የታሪክ ምሁራን ደግሞ በተለይ የዚህ ሀገር ታሪክ ብዙ የተጠና ነው ብዙ የተጻፈ ነው ማለት አይቻልም እስካሁን ባለው ሂደት ስለዚህ በጣም እምቅ ታሪክ አለው ሀገሩ። ነገር ግን ተጻፈም ከተባለ እስካሁን ያለው ታሪክ አንዳንዱም ተዛብቶ ማህበረሰብ እንዲባላ፣ እንዲጋጭ ተደርጎ የተሰራ ታሪክ ስላለ ይሄንን ታሪክ ደግሞ በትክክለኛው መንገድ የማስተካከል ድርሻ የታሪክ ጻፍ ድርሻ ነው መሆን ያለበት። ፖለቲከኞችም የታሪክ ሞራን ተግባብተው ከህዝቡ ስሜት ተነስተው ስራን መስራት አለባቸው። በተለይ አገርን አንድ ወደሚያደርግ ብሔር ብሔረሰቦች ተቻችለው የሚኖሩባት ታላቅ ሀገር እንድትሆን በከፍተኛ ኃላፊነት መንቀሳቀስ ሲቻል ነው የነበረው ችግርና ቆሾ ሁሉ እየተፈጣ ሄደው የሚል ሀሳብ ነው ያለ ዋና ዳይሬክተሩ። ለአሜሪካ ድምጽ ሬዲዮ እንዳስረዱት ሰንደቅ ዓላማው የሚቀየርበት ጊዜና የሰንደቅ ዓላማው ቀለም የሚወሰነው ከህዝብ ጋር በሚደረግ ውይይት ይሆናል። እንደ ክልል ከፍተኛ አመራር ያለው ድምዳሜ ምንድን ነው? ባሳለፍናቸው አመታት በተለይ የለውጡን ከጀመር ነው በኋላ ባለው ጊዜ ውስጥ ማህበረሰቡ አንዱ በስፋት ሲያነሳ የነበረው በተለያዩ መድረኮች ሰንደቅ ዓላማው እኛን ገላጭ አይደለም ሚል ስለሆነ ያን ያህል ብዙ ውይይት ላያስፈልገን ይችላል ምክንያቱም ስ ይቀየር የሚለው ላይ ሰንደቅ ዓላማው ላይ ልዩነት የለም። የክልሉ ህዝብ ይህን ተቀብለነዋል። ነገር ግን ምን አይነት ሰንደቅ ዓላማ ይኖረው፣ ምን አይነት ምልክቶች ብናደርግ ክልሉን ይገልጻል የሚለውን ደግሞ ከማህበረሰቡ መወያየት ያስፈልጋል። ብሔር ብሔረሰቦች ያሉበት ክልል ስለሆነ ሁሉንም ገላጭ የሆነውን ለማድረግ ማወያየትና አዋጁን መቀየር ያስፈልጋል። ይህንን የክልሉ ህዝብ ከሚያነሳቸው ጥያቄዎች ውስጥ አንዱ አድርገን የያዝነው ነው። ስለሆነ ጥያቄዎችን ወደመመለስ እየሄድ ነው። ስለሆነ ስንመልስ የሚመለስ መሆኑን በእርግጠኝነት መናገር ስለምንችል በዛ ደረጃ ዝግጅቶች እየተደረጉ ነው ማለት ይቻላል። ስለዚህ ይህን ሰንደቅ ዓላማ ስንቀይር የክልሉ ህገ መንግስት ለውጥ አያስፈልገንም። የሚያስፈልገን ሁለት ነገር ነው። ምን አይነት ሰንደቅ ዓላማ ይኖረን ሚን ከማህበረሰቡና ከሚመለከተው አካል ጋር አሰራሩ ተከትሎ ውይይት ማድረግ፣ በተመሳሳይ ደግሞ ይህንኑ አዋጅ የመቀየር ስራ ብቻ ነው የሚሰራው ማለት ነው። በወሎ ዩኒቨርሲቲ ፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ጀማል ሰይድ ኢትዮጵያ ከምትከተለው ፌዴራላዊ አስተዳደር አንጻር ክልሎች የራሳቸውን ሰንደቅ ዓላማ መፍጠራቸውን ይስማሙበታል። ይሁን እንጂ ፌዴራ ባላይ ላይ ስርዓቱ ዘርን መሰረት ያደረገ በመሆኑ አፈጻጸሙ ለብዙ እንከኖች ምክንያት ሆኗል ሲሉ ይተቻሉ። ምስረታው ከላይ ወደታች የተጣለና ህዝቦች ያልተወያዩበት ህዝቦች የማያውቁት ባንዲራ፣ ህዝቦች የማያውቁት ህገ መንግስት ህገ መንግስታዊ ወጥመዶች ለአንድ ቡድን ብቻ ያደሉ ተንኮሎች የተሞሉበትማ ሀገሪቱን ሊወክል የሚችል ህዝቦችን ሊወክል የሚችል ምልክቶች የራሳቸው ተሳትፈውበት የመሰረቱት ስላልሆነ አይደለም። ሀገራዊ ሳይዳ ኑሮን የጋራ ባንዲራ ልመሰረት ይቅርና በወረዳ፣ በቀበሌ፣ በሰፈር ሁሉ ተከፋፍለን እሚተባል ያለንበት ሁኔታ ነው ያለው። እንደ እርሶ አባባል የተወሰነ የፖለቲካ ቡድን ማስፈጸሚያ ወይም መጠቀሚያ ሆኗል፣ ከተባለ አሁን በየክልሎቹ መኖሩ ያንኑ ማስቀጠል አይሆንም ወይ? መሰረታዊ መሰናክል እሱ ነው። ለምሳሌ ኢትዮጵያ ሀገራዊ ባንዲራው ላይ ብንግባባ ኖሮ ኢትዮጵያ ባንዲራ አረንጓዴ፣ ቢጫ፣ ቀይ ነው፣ ኦሮሚያ ኦዳ ዛፍ እንዲያደርግ ይችላል፣ አማራው ደግሞ ሌላ ምልክት ሊያደርግበት ይችላል። በወልዲያ ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት ትምህርት ክፍል በመምህርነት የሚያገለግሉት መኳንን ተስፋው በአንጻሩ ክልሎች በራሳቸው ሰንደቅ ዓላማ መታጠራቸው ከሀገራዊ አንድነት ይልቅ አካባቢ አስተሳሰቦችን በማጠናከር ለልዩነት በር ከፋች ነው ሲሉ ይከራከራሉ። ኢትዮጵያን የምታስበው በሰንደቅ ዓላማዋ ኢትዮጵያን የምታስበው በህገ መንግስቷ፣ ያው በጋራ ተስማምተንበት የወጣ ሰነድ ቢሆን ሰንደቅ ዓላማም በዚያ ልክ መታየት አለበት ብዬ ነው የማምነው። ና ሰንደቅ ዓላማ እንግዲህ አንድ ክልል ተነስቶ ነው ሰንደቅ ዓላማ አለኝ በአንድ አለኝ ስም ዋናው ለሰንደቅ ዓላማው ከሌላው ህዝብ ጋር አንድ ለሚያደርገው ሀይ የሚያጋራውን ሰንደቅ ዓላማ እንደውም አሁን እንደምናየው ዝቅ እያደረገ እያየ ግርምንጎ አንድነት እየሸረሸሩ ይገኛል። ና ክልሎች የራሳቸው ሰንደቅ ዓላማ ሊኖራቸው አይገባል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። ውድ አድማጮች፣ የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ንጉሱ ተምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ሳዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። ነገ እስክንገናኝ በደህና ቆዩን።